የምታዳምጡት የአሜሪካ ድምፅ ሬዲዮ በ25ና በ31 ሜትር ባንዶች የሚያስተላልፈውን የሐሙስ ምሽት ዝግጅታችንን ነው። አስተናጋጆቻችሁ ሄኖክ ሰማግዜርና ቆንጅታየንን ትናንት ረቡዕ የቻይና ፕሬዚደንት ሂዩ ጂንታኦ አገራቸው ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት የጀመረችበትን 40ኛ ዓመት ምክንያት በማድረግ ከኢትዮጵያ ፕሬዝደንት ግርማ ወልደ ጊዮርጊስ ጋር የእንኳን ደስ ያለን ሰላምታ ተለዋውጠዋል። ሚስተር ሂዩ በመልእክታቸው ምንም እንኳን በዓለም አቀፍና በአገሮቹ ውስጥ አንዳንድ ፈተናዎች ቢደቀኑም ላለፉት አርባ ዓመታት ሁለቱ ሀገሮች ጥልቅ የጋራ ግንኙነትና ወዳጅነት አፍርተዋል ብለዋል። የኢትዮጵያው ፕሬዝዳንት አቶ ግርማ ወልደ ጊዮርጊስ በበኩላቸው የኢትዮጵያ መንግስት ላለፉት 40 ዓመታት ከቻይና ጋር ባፈራው ወዳጅነትና ትብብር እንደሚደሰትና ወደፊትም ለሁለቱ አገሮች ህዝቦች ጥቅም ግንኙነቱን እንደሚያጠብቅ ተናግረዋል። ቀድሞ በኢትዮጵያ በአምባሳደርነት ያገለገሉትና በአሁኑ ሰዓት እዚህ ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ ኤልየት የዓለም አቀፍ ጉዳዮች መምህር ዴቪድ ሺን የኢትዮጵያንና የቻይናን ግንኙነት እንዲገመግሙልን ጠይቀናል። ትዝታ በላቸው ናት ያነጋገረቻቸው። ከቻይናና የኢትዮጵያ ፕሬዝደንቶች የእንኳን ደስ ያለን መልእክት ልውውጥ በተጨማሪ የኢትዮጵያ ዜና አውታሮችም የአርባ ዓመቱን ዲፕሎማሲያዊ ግንኙነት በማወደስ ጽፈዋል። ለምሳሌ የአዲስ ዘመን ጋዜጣ በርዕሰ አንቀጽ አምዱ ግንኙነቱ ለኢትዮጵያ የውጭ ፖሊሲና ለሕዝቡ ጥቅም እንዳስገኘ በአፍሪቃ ተሰሚነትን እንዳተረፈላት ፈጣን ልማትን ለማምጣትና ዴሞክራሲንም ለመገንባት ማስቻሉን ጠቅሶ ጽፏል። የኢትዮጵያና የቻይና ግንኙነት በቀዳማዊ ኃይለስላሴ ዘመነ አስተዳደር እንደጀመረ አምባሳደር ዴቪድ ሽን ያስታውሳሉ። ወደ ኋላ አርባ ዓመት መለስ ብለን የተመለከትን እንደሆን ኃይለ ሥላሴ ለቤጂንግ እውቅና የሰጡበትን ጊዜ ማለት ነው። እንደምረዳው ያ እንዲሆን ዩናይትድ ስቴትስ አበረታታለች። በእርግጥ ዩናይትድ ስቴትስ ያኔ እውቅና አልሰጠችም፣ ግንኙነቱን ለማሻሻል በሂደት ላይ ነበረች። ቢሆንም ኢትዮጵያ ከቻይና ጋር ግንኙነት ብትመሠርት ከዩናይትድ ስቴትስ በኩል ምንም ቅዋሜ እንደማይኖር ለኃይለስላሴ እንዲያውቁት እንዲያውቁ ተደርጎ ነበር እናም ግንኙነቱ ምንም እንኳ ለስለስ ያለ ቢሆንም በጥሩ ሁኔታ ነው የጀመረው ከመንግሥቱ ኃይለ ማርያም መንግሥት ከመጣ በኋላ ግን ከሶቪየት ኅብረት ጋር የተቀራረበ ግንኙነት ፈጥረዋል ወቅቱ ደግሞ በዓለም አቀፍ ደረጃ የሶቪየት ኅብረትና የቻይና ፖሊሲ የሚጋጩበት ወቅት ነበር እናም ያ የኢትዮ ቻይናን ግንኙነት እርምጃ ጎትተው። ምክንያቱም ሶቪየቶች የቻይና ጠንከር ባለመልኩ ኢትዮጵያ መግባት የሚቃወሙት ስለሆነ ነው። እንደ አውሮፓ አቆጣጠር በ1991 ዓ ምት ኢህአደግ ስልጣን ከያዘ ወዲህ ግን የቻይናና የኢትዮጵያ ግንኙነት በፍጥነት ተለውጦ ይኸው ዛሬ እንደምናየው ከፍተኛ እምርታ ላይ ደርሷል ብለዋል። ዴቪድ ሺን ን ር በኢኮኖሚ አኳያ በአሁኑ ወቅት ኢትዮጵያ ያላት አብይ የሆነው ግንኙነት ከቻይና ጋር ያላት ነው ብሎ ለመከራከር ይቻላል። እርግጥ ከአውሮፓ ህብረት ጋር ከዩናይትድ ስቴትስም ጋር ትልቅ ግንኙነት አላት። የሆነ ሆኖ ቻይና በኢኮኖሚ ዘርፉ ከኢትዮጵያ ጋር ባላት ግንኙነት አብይ እርምጃዎችን አስመዝግባለች። ቻይና በኢትዮጵያ ዲሞክራሲን በማስፈንም ተመስግናለች። በአዲስ ዘመን ርዕስ አንቀጽ መሰረት ይህ ግንኙነት ዲሞክራሲያዊ ስርዓትን አሻሻለ ብሎ የኢትዮጵያ ገዢ ፓርቲ ኢህአደግ የሚናገረው የዲሞክራሲ አተረጓጎማችን የተለየ በመሆኑ ነው። ዩናይትድ ስቴትስ እና የተቀሩት ምዕራባውያን የተለየ አመለካከት ነው ያላቸው፣ ይላሉ የቀድሞ የኢትዮጵያ አምባሳደር ዴቪድ ሽን። ቻይናን በኢትዮጵያ ስላላት ተሳትፎ ማድነቅ ይቻላል። በቴሌኮሚኒኬሽንስ አውታሩ ግንባታ፣ በበርካታ የመንገዶች ሥራዋ፣ በአነስተኛ ወለድ ብድር መስጠቷን በተመለከተ ማሞገስ ይቻላል። ነገር ግን ቻይና ለኢትዮጵያ የዲሞክራሲ ግንባታ አስተዋጽኦ እያደረገች ነው ማለት በምዕራቡ ዓለም ዲሞክራሲ ግንባታን ከምንረዳበት አኳያ ምንም ትርጉም የለውም። ምክንያቱም እኛ ያን የምንመለከተው ከዚያ በተለየ መንገድ ስለሆነ ነው። በቻይናና በዩናይትድ ስቴትስ መካከል ያለው የንግድ ልውውጥ እጅግ እያደገ መሄዱንም ዴቪድ ሺን ይጠቁማሉ። ኢትዮጵያ ኤክስፖርቲንግ ቶ ቻይና ኦንሊ ሚሊዮን ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ2002 ዓ ም የነበረውን የሁለቱን አገሮች የንግድ ልውውጥ ብንመለከት ኢትዮጵያ ወደ ቻይና የምትልከው ዕቃ 7 ሚሊዮን ዶላር ብቻ የሚያወጣ ነው። ይህ እንደ አውሮፓ አቆጣጠር በ2008 ወደ 81 ሚሊዮን ዶላር ከፍ ብሏል። ከፍተኛ እድገት የታየው ግን ቻይና ወደ ኢትዮጵያ በምትልከው ንግድ የምታገኘው ገቢ ነው። ቻይና ወደ ኢትዮጵያ የምትልከው ቁሳቁስ በ2002 ዓ.ም 144 ሚሊዮን ዶላር ነበር በ በ2008 ግን ይህ አሃዝ ወደ 1.2 ቢሊዮን ዶላር ዘለለ። ስለዚህ የኢትዮጵያና የቻይና ንግድ ሚዛን ፈጽሞ የተጣጣመ አይደለም፣ ረዘም ላለ ጊዜ ሊቀጥል የሚችል የንግድ ግንኙነት አይደለም። የኢትዮጵያ ኢኮኖሚ የሚተመነው አገሪቱ ከሌሎችም የዓለም አገሮች ጋር ባላት የንግድ ግንኙነት መሆኑን ያሰመሩበት ሚስተር ዴቪድ ሽን ከቻይና ጋር ያለው የንግድ ያለመመጣጠን ለኢትዮጵያ መንግስት ባለስልጣናት አሳሳቢ ነው ብለዋል። ኢትዮጵያ ከዩናይትድ ስቴትስ ጋርም ወዳጅ አገር እንደሆነች ይነገራል። በኢኮኖሚ ወደ ቻይና ያደላ ግንኙነቷና በሰብአዊ መብት ጥሰት ኢትዮጵያ ላይ የሚሰነዘረው ነቀፋ ከዩናይትድ ስቴትስ ጋር ካላት ግንኙነት እንዴት ይጣጣማል? ለሚለው ጥያቄ ደግሞ የቀድሞ አምባሳደር ሽን ይህን ይላሉ። ዩናይትድ ስቴትስ የዲሞክራሲን ሂደት እንዴት እንደምትመለከትና ኢትዮጵያ ስለ ዲሞክራሲ ያላት አመለካከት ሁለቱ አገሮች የማይስማሙበት ነው። ወደፊትም እንደዚሁ የሆነ ነው የሚቀጥለው። በሌላ በኩል ደግሞ ዩናይትድ ስቴትስ ለኢትዮጵያ ከፍተኛ እርዳታ ነው የምትሰጠው። አሜሪካ ለኢትዮጵያ የምትሰጠው እርዳታ ሙሉ በሙሉ ነፃ እና የማይከፈል ነው። ቻይና በሌላ በኩል ወለድ በማስከፈል ነው ለኢትዮጵያ ብድር የምትሰጠው እና ወደፊት መከፈል ያለበት ከፍተኛ ዕዳ ነው ማለት ነው። ዩናይትድ ስቴትስ የኢትዮጵያን የሰብአዊ መብት አያያዝ በግልጽ ባለመቃወም ትወቀሳለች። በዚህ ረገድ በቂ እርምጃ ወስዳለች ብለው ያምናሉ ወይ ለሚለው ጥያቄ ዩናይትድ ስቴትስ ከኢትዮጵያ ጋር ባላት ውስብስብ ግንኙነት ዲሞክራሲ እንዲሰፍን የምትችለውን አድርጋለች። ውጤት አይታበታለች ማለት ግን አይደለም። በተለይም ከዚህ ካለፈው የግንቦት ወር ምርጫ ወዲህ የምርጫ ሂደቱ መሻሻልና ጠንካራ ተቃዋሚ በምክር ቤት ውስጥ እንዲገኝ ማስቻል እንዳለበት ለኢትዮጵያ ገልጻለች ብለዋል። የዓለም አቀፍ ግንኙነት ምሁሩ ዴቪድ ሽን ስለ ኢትዮጵያና ቻይና እንዲሁም ስለ ዩናይትድ ስቴትስ እና የኢትዮጵያ ግንኙነት በሰጡን ግምገማ